የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ ረቡዕ ነሐሴ 8 2016 ዓ.ም ስርጭታችን አሁን ጀመረ። በአከራካሪው የትግራይ እና የአካባቢው አካባቢዎች አስተዳደራዊ መዋቅር ለመመስረት ተወሰነ። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙም በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዱ ወልዴ ልውሰዳችሁ። በድጋሚ እንደምናመሻችው ክብራትና ክብራን ኢትዮጵያዊ የሰብአዊ ረዳት ሰራተኛ አማራ ክልል ውስጥ መገደላቸው ተገለጸ። ኃይሏ ወደ ሩሲያ ግዛት የዘለቀው ዩክሬን ወታደራዊ ይዞታዎችን ዛሬ በድሮኖችና በሚሳይሎች ደበደበች። እንዲሁም ባይደን ለካንሰር ምርምር ተጨማሪ 150 ሚሊዮን ዶላር መመደቡን አስታወቁ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ግጭት በሚካሄድበት በአማራ ክልል ሰሜን ወሎ ዞን ዳውንት ወረዳ ውስጥ ያሬድ መለሰ የተባሉ የረድኤት ሰራተኛ ለቤዛ ክፍያ ታግተው መገደላቸውን እንደሚያወግዝ በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ዛሬ ለቪኦኤ በላከው መግለጫ አስታውቋል። ማስተባበሪያ ቢሮው ያልታወቁ ወንጀለኛ ታጣቂ ቡድኖች ሲል በገለጻቸው ቡድኖች ግለሰቡ መገደላቸውን መግለጫው አመልክተዋል። አቶ ያሬድ መለሰ በእንግሊዝኛ የምዕጻር ስሙ ኤኤስዲኢፒኦ የተባለ መንግስታዊ ያልሆነ ድርጅት ውስጥ የማህበራዊ እድገትና የአካባቢ ጥበቃ የሥነ ምግብ ባለሙያ እንደነበሩ መግለጫው አመልክተዋል። አቶ ያሬድ በአስቸጋሪ ሁኔታዎች ውስጥም የሰብአዊ ስራቸውን በትጋት ሲሰሩ ነበር ያሉት የማስተባበሪያ ቢሮው ኃላፊ ዶክተር ራሚሮዝ አላኮብራቭ ማንኛውም ጥቃት፣ ማስፈራሪያ፣ ዝርፊያ፣ ቤዛ ጥየቃ ተቀባይነት የሌለውና መተዳደሪያ ደንባቸውን የሚጥስ ናቸው ብለዋል። የሰብአዊ መብት ሰራተኛው ሐምሌ 15 ቀን 2016 ዓ ም ታግተው ነሐሴ 3 ቀን መገደላቸው ይፋ መውጣቱን ኦቻ በለቪኦኤ በላከው ኢሜል ላይ አመልክተዋል። አቶ ያሬድ መለሰ ኢትዮጵያ ውስጥ ከዚህ ዓመት በዚህ ዓመት የተገደሉ ስምንተኛ የረዴ ሰራተኛ መሆናቸውና ስድስቱ የተገደሉት አማራ ክልል ውስጥ መሆኑን መግለጫው አክለው አመልክተዋል። ቢያንስ 14 ሬዴት ሰራተኞች ላይ ጠለፋ መፈጸሙን የሚገልጹ ሪፖርቶች መውጣታቸውን አውስቷል። የኢትዮጵያ ሲቪል ማህበረሰብ ድርጅት ምክር ቤት የተሰኘ አካል በበኩሉ በወጣው መግለጫ በአማራ፣ በኦሮሚያና ሌሎችም ክልሎች በሰብአዊ እርዳታ ሰራተኞች ላይ ያነጣጠረ ጥቃት መበራከቱን ከተለያዩ የሲቪል ማህበረሰብ ድርጅት ሪፖርቶች እንደደረሱት ጠቅሶ ግጭት በሚስተዋሉባቸው አካባቢዎች አገልግሎት በመስጠት ላይ ያሉ የሰብአዊ ድጋፍ ሰራተኞች ደህንነት እንዲጠበቅ ጠይቋል። ስለ ጉዳዩ በፌዴራሉ መንግስትም ይሁን በአማራ ክልል ባለስልጣናት ለጊዜው የተሰጠ አስተያየት የለም። የአቶ ያሬድን መለሰን ጠለፋና ግድያ በሚመለከት በቀረቡት ግልጽ ያልሆኑ ሪፖርቶች ዙሪያ የአሜሪካ ድምፅ ለጊዜው ገለልተኛ ምንጭ ማረጋገጥ አልቻለም። ኃይሏ ወደ ሩሲያ ግዛት የዘለቀው ዩክሬን ወታደራዊ ይዞታዎችን በድሮንና ሚሳይሎች ዛሬ ደብድባለች። ዩክሬን ዛሬ ረቡዕ ወደ ሩሲያ ግዛቶች ውስጥ የበለጠ ዘልቃ በመግባት ወታደራዊ ይዞታዎችን በሚሳይሎችና ሰው አልባ አውሮፕላኖች ደብድባለች። ከሁለተኛው ዓለም ጦርነት በኋላ በሩሲያ ምድር ላይ ከውጭ የተፈጸመ ትልቁ ጥቃት ነው ተብሏል። በሮይተርስ የተጠናቀረውን ዘገባ ደረጀ ደስታ ያሰማናል። በሺዎች የሚቆጠሩ የዩክሬን ወታደሮች ወደ ሩሲያ ግዛት መዝለቅ የጀመሩት እንደ ኤሮፓ አቆጣጠር ነሐሴ ስድስት በሩሲያ ምዕራባዊ ኩርስክ ግዛት ባካሄዱት ጥቃት ነው። አንድ ሳምንት ባስቆጠረው የዩክሬን የጥቃት ዘመቻ ውስጥ የዛሬው ጥቃት ከሁለተኛው ዓለም ጦርነት በኋላ በሩሲያ ምድር የተፈጸመ ትልቁ የውጭ ጥቃት ነው ተብሏል። ፕሬዚደንት ባይደን ይህ ፑቲንን አጣብቄኝ ውስጥ ከትተዋቸዋል ይላሉ። ፑቲን ጥቃቱን ትልቅ ትንኮሳ ነው ብለውታል። የሩሲያ ወታደሮች ድንበር ዘልቆ የገባውን የዩክሬን ኃይሎች ከሩሲያ ግዛት ማስወጣት ቢሞክሩም ዩክሬን አውያኑ ኩርክስ ግዛትን እንደተቆጣጠሩ ነው። ይህ ወደፊት ሊፈጠር በሚችለው የተኩስ አቁም ንግግር ላይ ለዩክሬን ጠንካራ የመደራደሪያ አቅም ይሰጣታል ተብሏል። ሩሲያ 117 የዩክሬን ሰው አልባ አውሮፕላኖችን ማውደሟን ገልጻለች። በተለይም በኩርስክ ቮርኔዝ ቤልጎሮድ እና ኒዥኒ ኖቭጎሮድ ክልሎች የሱኮይ 34 የጦር ጀቶችን በመጠቀም ቦምቦችን የጣለች ሲሆን የዩክሬን ይዞታዎችን በሚሳይሎች ደብድባለች። የዩክሬን ድሮኖች የሩሲያን የአየር ኃይል ጦር ሰፈሮች መምታታቸውን ሮይተርስ ያልተረጋገጡ ዘገባዎች ናቸው ያላቸውን ጠቅሶ ዘግበዋል። የሩሲያ ብሔራዊ ጦር ውጊያው ከሚካሄድበት የ35 ኪሎ ሜትሮች ርቀት ላይ የኩርስክ ግዛት የሚገኘውን የኒውክለር ተቋም የደህንነት ጥበቃውን እያጠናከረ መሆኑን ገልጸዋል። ፕሬዚደንት ባይደን የአሜሪካ ባለስልጣናት ከዩክሬን ባለስልጣናት ጋር በየጊዜው እንደሚገናኙ ገልጸው እንደ ኤሮፓ አቆጣጠር በ2022 ወታደሮቻቸው ዩክሬንን እንዲወሩ ያዘዙት ፑቲን በትክክል አጣብቂኝ ውስጥ መግባታቸውን ተናግረዋል። ዩክሬን የሩሲያን ድንበር አልፋ የሰነዘረችው ጥቃት በጦርነቱ ዙሪያ ያለውን ትረካ በአስደናቂ ሁኔታ ለውጦታል። ሩዋንዳ ከአንድ የአሜሪካ የኒውክሌር ኩባንያ ጋር ስምምነት ተፈራረመች። ሩዋንዳ አነስተኛ የኒኩሌር የኃይል ማመንጫዎችን ለመገንባት የሚያስችል የመግባቢያ ስምምነት ከአንድ የአሜሪካዊ የኒኩሌር ኩባንያ ጋር ተፈራርማለች። 13 ሚሊዮን ሕዝብ ያላት ሩዋንዳ የኤሌክትሪክ ኃይሏን ከውሃና ከሌሎችም ምንጮች የምታገኝ ሲሆን የወጠነችው የሲቪል የኒኩሌር ፕሮግራም የኤሌክትሪክ ኃይሏን አስተማማኝና ተደራሽ ለማድረግ ይረዳታል ተብሏል። ናኖ ኒኩሌር ኢነርጂ የተሰኘው የአሜሪካዊ የኒኩሌር ኩባንያ የኃይል ማመንጫዎቹን ከመገንባት በተጨማሪ የቴክኒክ ስልጠና እገዛ እንደሚያደርግም ታውቋል። ግንባታው በመጪዎቹ ጥቂት ዓመታት ውስጥ እንደሚካሄድም ተጠቁመዋል። ከአሜሪካ ጋር የተፈረመው የመግባቢያ ስምምነት በተመሳሳይ የጀርመንና ካናዳ ጥምር ከሆነ ኩባንያ ጋር አነስተኛ የኑክሌር ኃይል ማመንጫዎችን ለማቋቋም የተፈረመውን ስምምነት ተከትሎ መምጣቱን የኤኤፍፒ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ባይደን ለካንሰር ምርምር ተጨማሪ 150 ሚሊዮን ዶላር መመደቡን አስታወቁ። የካንሰር እጢዎችን ውጤታማ በሆነ መንገድ ለማስወገድ የሚረዳ ቴክኖሎጂ ለማበልጸግ ይውል ዘንድ ተጨማሪ 150 ሚሊዮን ዶላር የፌዴራል መዋለ ንዋይ መመደቡን ፕሬዚደንት ባይደን በትናንትናው ዕለት አስታውቀዋል። ገንዘቡ በአሜሪካ ላሉ የካንሰር ምርምር ተቋማት የሚውል ሲሆን የቀዶ ጥገና ሐኪሞች የካንሰር እጢን በተሻለ መንገድ ማስወገድ እንዲችሉ የሚረዳ ቴክኖሎጂን ለማበልጸግ የሚውል እንደሆነ ፕሬዚደንቱ አመልክተዋል። በኒው ኦርሊንስ ግዛት ቱሌን ዩኒቨርሲቲ የሚገኘውን የካንሰር ምርምር ክፍልን የጎበኙት ባይደን አበረታች ውጤት ማየታቸውንና ሐኪሞች ሌሎች የውስጥ ሰውነት ክፍሎችን ነርቮችና የደም ስርን ሳይጎዱ የካንሰር እጢውን ማስወገድ የሚችሉበትን ሁኔታ መመልከታቸውን ተናግረዋል። በፕሬዝደንት ባይደንና በቀዳማዊ መቤት ጅል ባይደን የሚመራውና ካንሰር ሙንሻት በሚል የሚጠራው ፕሮግራም በእንደ አራፓን አቆጣጠር 2047 በአሜሪካ በካንሰር ሳቢያ የሚከሰተውን ሞት በግማሽ ለመቀነስ ያለመ ነው። የታይላንድ ህገ መንግስታዊ ፍርድ ቤት ጠቅላይ ሚኒስትሩን ከስልጣን አስወገደ። በወንጀል ጥፋተኛ ተብሎ በእስር የተቀጣን ጠበቃ በካቢናቸው ሽመዋል በሚል የታይላንድ ህገ መንግሥታዊ ፍርድ ቤት ጠቅላይ ሚኒስትሩን ከስልጣን አሰናብተዋል። ፍርድ ቤቱ ጠቅላይ ሚኒስትር ስሬታ ታቪስን ከስልጣን እንዲነሱ የወሰነው ፒቼት ችዌምባ የተባሉ ጠበቃ በንዳራፓን አቆጣጠር 2008 በጉቦ ቅሌት ምክንያት ጥፋተኛ ተብለው በስድስት ወራት እስር የተቀጡ መሆናቸው በመሆናቸው የካቢኔ ሹመት ሊሰጣቸው አይገባም በሚል ነው ጠቅላይ ሚኒስትሩ ታማኝ ያልሆኑና ስነ ምግባር ደንብ የጣሱ ናቸው ሲል ፍርድ ቤቱ በውሳኔው ላይ አመልክቷል ጠቅላይ ሚኒስትሩ በስልጣን ላይ ከአንድ ዓመት ጊዜ ያነሰ የቆዩ ሲሆን በህገ መንግስታዊ ፍርድ ቤቱ ከስልጣን ሲነሱ ከፓርቲያቸው ሶስተኛው ጠቅላይ ሚኒስትር ናቸው ፍርድ ቤቱ ከሳምንት በፊት ዋናውን ተቃዋሚ ፓርቲ እንዲበተን ወስኖ መሪዎቹን ለአስር ዓመታት ከፖለቲካ እንቅስቃሴ ያግዷል በመጨረሻም ሩሲያ ፖሊስ ላይ ጥቃት ሰንዝሯል ያለችውን አሜሪካዊ አሰረች። ሞስኮ ውስጥ አንድ የፖሊስ አባል ላይ ባለፈው ሰኞ ጥቃት ሰንዝሯል የተባለ አሜሪካዊን ፖሊስ በቁጥጥር ስር መዋሉን መርማሪዎች ዛሬ ረቡዕ አስታውቀዋል። ስሙ ያልተገለጸው አሜሪካዊ ሰኞ ዕለት ወደ ፖሊስ ጣቢያ መወሰዱን በዛም ሳለ መታወቂያ ሲጠየቅ በፖሊስ አባል ላይ ጥቃት መሰንዘሩን የሩሲያ የምርምር ኮሚቴ የተሰኘ አካል አስታውቋል። ግለሰቡ ያልተገባ ባህሪ በማሳየቱ ወደ ፖሊስ ጣቢያ መወሰዱን ፖሊስ አመልክቷል። የግለሰቡ መያዝ ዜና የመጣው በቅርቡ አሜሪካ እና ሩሲያ ባደረጉት የእስረኞች ልውውጥ ጋዜጠኞችንና ወታደሮችን ጨምሮ 16 የሚሆኑ አሜሪካውያን መለቀቃቸውን ተከትሎ ነው። በሩሲያ በርካታ የአሜሪካና የምዕራብ አገራት ዜጎች በእስር ላይ ይገኛሉ። ስሙ ያልተገለጸው አሜሪካዊ በፍርድ ቤት ጥፋተኛ ከተባለ በሩሲያ ሕግ መሠረት በአምስት በአምስት ዓመት እስር ሊቀጣ እንደሚችል ታውቋል ክብራትና ክብራን በዚሁ የምሽቱን ዜና አጠቃልላለሁ ለቀሪ ዝግጅቶች ወደ ደረጀ ደስታ አመራቸዋሉ እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ በመከታተል ላይ ያላችሁት ዛሬ ረቡዕ ነሐሴ 8 2016 ዓ ም ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። በዌብና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ እለቱ አብይ ዘገባ እንለፍ። በአከራካሪ እና አዋሳኝ አካባቢዎች አስተዳደራዊ መዋቅር ለመመስረት ተወሰነ። በትግራይና በአማራ ክልሎች መካከል የይገባኛል ጥያቄ በሚነሳባቸው አዋሳኝ አካባቢዎች አስተዳደራዊ መዋቅር በአስቸኳይ ለመመስረት አቅጣጫ መቀመጡን ችግሩን በዘላቂነት ለመፍታት ተቋቁሟል የተባለው ብሔራዊ አብይ ኮሚቴ አስታወቀ። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ የብሔራዊ ኮሚቴው መግለጫ መሬት ላይ ያለውን እውነት ያገናዘበ አይደለም በሚል ውሳኔውን ተቃውሞታል። መስፍን አራጌ በትግራይና በአማራ ክልሎች መካከል የይገባኛል ጥያቄ በሚነሳባቸው አዋሳኝ አካባቢዎች ጊዜያዊ አስተዳደር የመመስረት ሂደቱ በአስቸኳይ ተፈጻሚ እንዲሆን አቅጣጫ መቀመጡን የብሔራዊ አብይ ኮሚቴው ከትላንት በስቲያ ሰኞ ነሐሴ 6 ቀን 2016 ዓ ም በመንግስት ብዙሀን መገናኛ ይፋ ባደረገው መግለጫው አስታውቋል። 13 ነጥቦችን በያዘው በዚሁ የብሔራዊ አብይ ኮሚቴው መግለጫ በፕሪቶሪያው የሰላም ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት እየተጀመረ የነበረው እንቅስቃሴ ስኬታማ መሆኑ ተመላክቷል። ሂደቱ በመከላከያ ሚኒስቴር አስተባባሪነት የፌዴራል መንግስት በሚመድባቸው ሲቪል መሪዎች እገዛ በሁለቱም ክልሎች ታዛቢነት እንዲሁም በሕዝቡ ሙሉና ቀጥተኛ ተሳትፎ የሚፈጸም እንደሆነም መግለጫው አብራርቷል። እንደ ብሔራዊ ኮሚቴው መግለጫ ሂደቱ ሕዝቡ ራሱ ይሆነኛል ያለውን አስተዳደር እንዲመሰርት የሚረዳው ከመሆኑም በተጨማሪ አካባቢዎቹ ዘላቂ መፍትሄ እስኪያገኙ ድረስ ወደ መደበኛው አስተዳደራዊ ስርዓት እንዲመለሱ የ የሚያገዝ ነው። ከራያና ጠለምት ወረዳዎች ተፈናቅለው ወደ ተለያዩ የትግራይ ክልል አካባቢዎች የወጡ ሰዎችን የመመለስ ሂደቱን በስኬት ያነሳው መግለጫው፣ በዚህም የሁለቱም ክልሎች አመራሮች ሚና፣ የሀገር መከላከያ ሰራዊትና የፌዴራል የጸጥታ ተቋማት ተሳትፎ አወንታዊ ነበር ብሏል። በእነዚህ አካባቢዎች የታዩትን ልምዶች በመቀመር የቀሩ ተፈናቃዮችን የመመለስ ስራው መቋጨት እንደሚገባውም አመላክቷል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ በአንጻሩ በብሔራዊ አ አብይ ኮሚቴው የተገለጸው አቅጣጫ መሬት ላይ ያለውን እውነታ ያላገናዘበ ነው ሲል ባወጣው ባለ ስድስት ነጥቦች መግለጫው ተቃውሞታል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ የማንነትና ራስን በራስ የማስተዳደር ጥያቄ የሚቀርብባቸው የሚላቸውን አዋሳኝ አካባቢዎች የፌዴራል መንግስቱ አከራካሪ ሲል የሚጠራቸው ሲሆን የትግራይ ክልል ጊዜ አስተዳደር ደግሞ በትግራይ ክልል ስር የሚተዳደሩ የክልሉ ሉዓላዊ ስፍራዎች ይሏቸዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የራ ያ ወሎ አማራ ማንነትና ወሰና አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ የይገባኛል ጥያቄ የሚነሱባቸው የራያ አላማጣና የራያ ባላ ወረዳዎች፣ የአላማጣና ኮረም ከተሞች እንዲሁም የኦፍላና ዛት አካባቢዎች በትግራይ ተዋጊ ኃይሎች ስር በሆኑበት ሁኔታ ሁሉን አካታች ጊዜያዊ አስተዳደር ለመመስረት እንደሚያዳግት አስረድተዋል። ፈናዎች ወደ አካባቢው የሚገቡት በሀገር ሽማግሌዎች ተተችተው ወደየቤታቸው ይገባሉ የሚል ነገር ነበር። ይሄ ደግሞ ሳይተቹ በቀጥታ በኃይል የገቡበት ሁኔታ የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሩስን በስልክ ለማግኘት ያደረግነው ጥረት አልተሳካልንም። ሆኖም ዋና አስተዳዳሪው ከቀናት በፊት ከአሜሪካ ድምፅ ጋር በነበራቸው ቆይታ በትግራይ ክልል ጊዜ አስተዳደር ላይ የቀረበውን ክስ አጣጥለው ተከታዩን ምላሽ ሰጥተው ነበር። እያንዳንዱ ቤት አለው ቀበሌ ያለው አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። አቶ ኃይሉ የብሔራዊ አብይ ኮሚቴው መግለጫ ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ከጦርነቱ በኋላ ደግሞ በአማራ ክልል ተዳደሩ ከነበሩት አከራካሪዎቹ የራያ ወረዳዎች ተፈናቅለው በቆቦና በተለያዩ አካባቢዎች የሚገኙ በአስር ሺዎች የሚቆጠሩ ተፈናቃዮችን እጣ ፈንታ ግምት ውስጥ ያላስገባ ነው ሲሉ ቅሬታቸውን ይገልጻሉ። ከሰባ ሺህ በላይ ከስድስቱም ወረዳ የተፈናቀሉት የአማራ ተፈናቃዮች ወደ አካባቢያቸው እንዲመለሱ ባልተደረገበትና እንዲመለሱም በጎ ፈቃደኝነት ባልታየበት ሁኔታ ከስልሳ ሺህ ተማሪዎች በላይ ከትምህርት ገበታ ባቋረጡበትና እና ፈተና ባልተፈተኑበት ሁኔታ ከአስራ በላይ ገበሬዎች ከእርሻ ስራ በተፈናቀሉበት ሁኔታ ከዘጠኝ ሺህ ሄክታር በላይ የእርሻ ስራው ባልተሰራበት እና ጦም ባደረበት ሁኔታ ያለፈው ምዕራፍ ስኬታማ እና ለቀጣይ ስራ ጥሩ ልምድ ተቀስሞበታል የሚል ቀልድ መቀለዱ ፍጹም ትክክል ያልሆነ እና የአካባቢውን ሕዝብ ችግር ለመፍታት ቁርጠኝነት የሌለ መሆኑን የሚያሳይ ነው። ከአላማጣ ከተማ ተፈናቅለው መሆኒ ከተማ ላይ ለሁለት ዓመት ገደማ መቆየታቸውን የሚናገሩትና በቅርቡ ወደ አላማጣ መምጣታቸውን የሚገልጹ አንድ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ መግለጫው ቅድሚያ የሚሰጣቸው ጉዳዮች ላይ ትኩረት አላደረገም ሲሉ አስተያየት ሰጥተዋል። መጀመሪያ በሁለቱ በኩል ተፈናቃይ ገብቶ ጥሩ ስራ ሰርተናል የሚለው ነገር ፐርሰናል እኔ አልቀበለውም። ምክንያቱም በትግራይ በኩል ተፈናቅለው የነበሩት ወደ መሆኒ መጥቶ የነበረው ህዝብም በቆቦ በኩል ተፈናቅሎ መጥቶ የነበሩ፣ በግራም በቀኝም የነበረውም ተመቻችቶለት ታርለም ይኖላሉ። ባ አብዛኛው ወደ መሆኒ የተመለሳለ አብዛኛው ደግሞ ወደ ቆቦ የሸሻል። ለማጣ የስጋት ቀጠና ነው እና ኮሚቴ ተቋቁሞ በዛኛው ክልልም በዛኛው ክልልም ጊዜያዊ አስተዳደር ይዋቀራል ከማለታቸው በፊት መጀመሪያ መቅደም ያለበት ለዛ ለሚመሩት ህዝብ ደህንነት ማረጋገጥ አለባቸው ብያምናለሁ። ሰላም ካለ ነው የምትመራው የምትመራው የምትመረጠው የምትመርጠውም። አሁን ያለው ድባብ አላማጣ ከአንደኛው ሰፈር ወደታች መሄድ አትችልም፣ ከአንደኛው ሰፈር ወደዚህ መሄድ አትችልም፣ መንቀሳቀስ አትችልም። ከክልል ወደ ክልል ከመምጣታቸው በፊት መጀመሪያ የዛ ያለው ህዝብ አማራ ነኝ ይበል፣ ትግሬ ነኝ ይበል፣ ኦሮሞ ነኝ ይበል፣ ቤንሸንጉል ነኝ ይበል፣ መጀመሪያ የአንድነት መድረክ ማቋቋም አለባቸው። መጀመሪያ በተፈጠረው የጸጥታ ችግር ምክንያት የዛሬ አራት ወር ገደማ ከአላማጣ ተፈናቅለው ቆቦ መጠለያ ጣቢያ ውስጥ እንደሚገኙ የተናገሩ ስማቸው በደህንነት ስጋት እንዳይጠቀስ የጠየቁ ሌላው አስተያየት ሰጪ ደግሞ መግለጫውን ሚዛናዊነት የጎደለው ነው ሲሉ ተችተውታል። የወጣው መግለጫ በራያ ህዝብ ላይ ጫወታ፣ ቀልድ ነው። በምን ቋንቋ ልግለጽልህ? አም ሶሪ አሁን እያመመኝ ነው። እኔ ብቻ ሳይሆን በአጠቃላይ ህብረተሰቡ ተረብሸዋል። ተፈናቅለን እያለን በክረምት ሌላውን አስወጥተ ማስገባት አይነት ሆኖ ተይዞ ያለው ካል እኛን አስወጥተህ ነዋሪ ተወላጅ የሆነውን ብዙ ህዝብ አስወጥተህ እነሱን መተካት ሆኖ ተይዞ ያለ እንዴት ተደርጎ ነው ይሄ ነገር ሊሆን የምችለው እንዲ እስከነ ሙሉ ጊዜያዊ አስተዳደሩ ሊሰይማቸው ባሉበት ከሆነ በስተቀር ተፈናቃይ እኛ ያልገባን ቆቦ ተሰደን ተጠልለን እንዲ በየበረንዳ ወድቀ እንዴ ተደርጎ አሁን ጊዜያዊ አስተዳደር የሚመሰረት የምችለው። ብሔራዊ አብይ ኮሚቴው አከራካሪ በሚባሉት አዋሳኝ አካባቢዎች ላይ የሰጠውን መግለጫ አስመልክተን ከትግራይ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኤ ሀለፎም ምላሽ ለማግኘት የእጅ ስልካቸው ላይ ደውለን ስልካቸው አልሰራለንም። ባለፈው ሚያዚያ ወር ላይ ለብዙሀን መገናኛ መግለጫ ሰጥቶ የነበሩት የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ አከራካሪ እየተባሉ በሚጠሩት አካባቢዎች በአዲስ መልክ ይቋቋማሉ የተባሉት አስተዳደሮች በማን መዋቅር ስር ይውላሉ በሚለው ጉዳይ ከፌዴራል መንግስቱ ጋር ልዩነት መኖሩን ማስታወቃቸው ይታወሳል። የፌዴራል መንግስቱ አስተዳደሮቹ በመዋቅሩ ስር እንዲሆኑ ይፈልጋል ያሉት ምክትል ርዕሰ መስተዳድሩ የትግራይ ክልል ጊዜ አስተዳደር በአንጻሩ አስተዳደሮቹ በክልሉ ስር እንዲቀጥሉ አቋም ያዙን በዚያው መግለጫቸው ጠቁመው ነበር። የትግራይ ክልል ጊዜ አስተዳደር አመራሮች አከራካሪ የሚለውን ስያሜ የሚቃወሙት ከሰሜን ኢትዮጵያው ጦርነት በኋላ በኃይል የተያዘ እንጂ ህገ መንግስቱ ጭምር ያረጋገጠለት የትግራይ ክልል ህጋዊ አካል ነው በማለት ነው። በአንጻሩ የአማራ ክልል መንግስትም ሆነ የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ ህገ መንግስቱ ከመጽደቁ በፊት ህወሓት በኃይል የጠቀለላቸው ከዚያም በኋላ ተደጋጋሚ የማንነትና ራስን በራ ራስ የማስተዳደር ጥያቄዎች ቀርበውባቸው በትግራይ ክልል በኩል ምላሽ ስላላገኙ ጉዳዩ በፌዴሬሽን ምክር ቤት እጅ ላይ ያለ ነው ሲሉ ይሟገታሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። የምትከታተሉት ከአሜሪካ ድምፅ በቀጥታ እየተላለፈላችሁ የሚገኘውን የሩብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። በህወሓት አመራሮች መካከል ያለው ውጥረት እንዳሰጋቸው የመቀለ ነዋሪዎች ተናገሩ። በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች መካከል የተፈጠረው ውዝግብ ወደ ግጭት እንዳያመራ ስጋት እንዳሳደረባቸው ለአሜሪካ ድምጽ አስተያየት የሰጡት የመቀለ ከተማ ነዋሪዎች ገልጸዋል። የፓርቲው አመራሮች ሁሉንም ችግሮች በውይይት በመፍታት የህዝብ ጥያቄዎችን በመመለስ ላይ አተኩረው ሊሰሩ ይገባል ሲሉም አመልክተዋል። የመቀለው ዘጋባች ዘጋቢያችን ሙልጌታ አጽብሃ ነዋሪዎችን አነጋግረዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች በፓርቲው ዳግም ምዝገባና ድርጅታዊ ጠቅላላ ጉባኤን በተመለከቱ ጉዳዮች ላይ ለሁለት ተከፍሎ እየተወዛገቡ ባሉበት ጊዜ ትላንት ማክሰኞ ከቀትር በኋላ በመቀሌ የሰማዕታት ሐውልት አዳራሽ የፓርቲው ጉባኤ ተጀምሮ እየቀጠለ ይገኛል። የፓርቲው ምክትል ሊቀመንበር ጨምሮ አስራ አራት የማዕከላዊ ኮሚቴ አባላት የተቃወሙትና የድርጅቱ የማዕከላዊ ቁጥጥር ኮሚሽንም ራሱን ያገለለበት ይኸው ጉባኤ በተሻሻለው የፖለቲካ ዎች አዋጅና አዋጁን መሰረት አድርገው በወጡ መመሪያዎች መሰረት ህጋዊ የዝግጅት ሂደት ያልጠበቀ መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድም እውቅና የነፈገው ነው። ጉባኤው በሚካሄድበት የትግራይ ክልል ዋና ከተማ መቀለም የአሜሪካ ድምጽ ያነጋግራቸው አስተያየት ሰጪዎች በህወሀት የፖለቲካ አመራሮች መካከል የተፈጠረውን የተካረረ ልዩነትን እንዳሳሰባቸው ገልጸዋል። ከአስተያየት ሰጪዎች መካከል የሆኑት አቶ ብሩክ ኪሮስ በሁለት ቡድኖች በተከፈለው የፓርቲው አመራሮች መካከል የሚታየው የመግለጫዎች ምልልስ ከፈጠረው ውጥረት በተጨማሪ በፌዴራል መንግስት ተቋማት የሚሰጡ ምላሾች ዳግም ግጭት እንዳይቀሰቅስ ስጋት አለን ብለዋል። ጉባኤ መካሄዱ ሳይሆን ችግሩ ንትርኩ ነው። አሁን የሚያስፈራን በእልህ የተሞላ ነገር ስለሆነ ስጋት የፈጠረብንና ጊዜያዊ መስተዳድሩና የቲፒኤልኤፍ ሁለቱም በሰላም ቢጨርሱት መጀመር ታር በእሳቸው እዚህ ጋር ተነጋግረው መፍትሄ ቢያመጡና ከዛው አስፈላጊ ከሆነም ጉባኤውም በሰላም ሁሉ ሷን ፈቅዶበት በሰላም ቢካሄድ ደስ ይለናል። ለለውጥ ስከሆነ ምንም ችግር የለውም። በብልጽግና የሚሰጠው መግለጫና በህወሀት የሚሰጠው መግለጫ ጥሩ አይመስልም። እስካሁን በተስፋ እየጠበቅን ነበር። እነዚህ ተፈናቃይ ህዝቦቻችን ይመለሳሉ ብለን እየጠበቅን ነበር። አሁን ግን በጣም አስጊ ሁኔታ ነው ያለው። አይ ቲንክ መግለጫው ላይ እንደሰማት ከሆነ ፕሪቶሪያ እንደተነካነው የምናስበው እያሉ ነው። ይሄ ነገር ቢስተካከልና ስጋት እሱ ነው። ፕሪቶሪያው እንዳይፈርስ ነው ስጋታችን። ተመልሰን ወደ ችግር መግባት አንፈልግም። በሰላም ቢዩ ጨርሱት ደስ ይለናል። አቶ ካሕሱ ታደሰ የተባሉ ሌላ አስተያየት ሰጪም አመራሮቹ ለህዝብ እናስባለን የሚሉ ከሆነ በሰከነ መንገድ ተወያይተው ችግራቸው ሊፈቱ ይገባል ብለዋል። እንደ የትግራይ ነዋሪ ማለት ነው ያለውን ነገር በችግሩን በሰላማ መንገድ መፍታት ነው እንጂ መግለጫ የሚፈታ ነገር የለ። የሆነ ሆኖ ለህዝብ የሚጠቅም ነገር ቢሰሩ ይቻላል። በዛ በዛ መግለጫ በመስጠት ህዝብን ማደናገርም ጥሩ አይደለም። ለህዝብ ብለ ለእና ጀጋኖ የወለደችው እናት ብለ በሰላማ መንገድ መፍታት ይሻላል። ከጦርነት የሚመጣ ነገር ምን ትርፍ የለም። በሰላማ መንገድ ቢፎት ይሻላል የሚል እምነት አለ። ዝሮ ዝሮ ጦሱ የህዝብ ላይ ነው የሚያልፍጋል። በፖለቲከኞች የደረሰ ነገር ለ በነዋሪ ነው የሚደርስ። ሌላው አስተያየት ሰጪ መምህር ሽሻይ ክንፈ ደግሞ ክፍፍሉ በፈጠረው ውጥረት ምክንያት ለሚመጣ መዘዝ ተጠያቂው የፓርቲው አመራር ይሆናል ሲሉ አሳስበዋል። አደጋ የሚፈጥር ከሆነ የፕሪቶሪያ ውሉን የሚያፈርስ ከሆነ እንደገና የትግራይ ህዝብ ሰላምና ጸጥታን የሚያናጋ መስሎ ይሰማኛል። በእኔ በኩል ሁሉም የትግራይ ህዝብ በንቃት በመገንዘብ መጠንቀቅና በዚያ የመሳተፉ ሰዎች አደብ ማስያዝ አለበት ብዬ አምናለሁ። የህግ ምሁሩ አቶ ሙስጠፋ አብዱ በበኩላቸው አንድ ፓርቲ የጠራው ድርጅታዊ ጠቅላላ ጉባኤ የውስጥ ጉዳይ መሆኑን ጠቅሰው አነጋጋሪ መሆን አይገባውም ነበር ሲሉ ተችተዋል። እየተካሄደ ያለው ጉባኤ ነው። ሆኖም በፍጹም የሚያጨቃጨቅና የሚያነታርክ ነገር በሌለበት ጉዳይ ነው እየተጨቃጨቀ የለው። የፓርቲ ጉባኤ አፍተሮል የፓርቲ ጉባኤ ነው። بتجمع ملكتهم فيدرال المغستاى ملكتهم ما ندم على ملكتهم. ምክንያቱም የፓርቲ ጉባኤ ነው። የፌዴራል መንግስትም እዚ ጋር ጣልቃ ገብቶ አካሄድ አታካሄድ ማለት አልነበረበትም። እንደ አቶ ምስጦፍ አስተያየት የውዝግቡ አንድ መነሻ የሆነው የህወሀት ህጋዊ ሰውነት መመለስና ምዝገባ ጉዳይ ከፌዴራል መንግስት ጋር ግጭት በዘላቂነት ለማቆም በተስማሙበት የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት መመለስ ያለበት ነው። ሆኖም የህወሀት አመራሮች ይህ ተፈጻሚ እንዲሆን አልሰሩም ያሉት የህግ ምሁሩ ችግሩን በዚህ ምክንያት የተፈጠረ ነው በማለት አስረድተዋል። ዛሬም የቀጠለው የህወሀት ጉባኤ አመራሩን በማስተካከል ፓርቲው የማዳን የትግራይ ህዝብን ከጥፋት የመታደግ ተልዕኮ እንዳለው ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በትናንቱ የመክፈቻ መርሃ ግብር ላይ ተናግረዋል። በህወሀት አመራሮች ክፍፍል ውስጥ የክልሉ የጸጥታ ኃይሎች ውግንና እንደማይኖራቸው የተገለጸ ሲሆን ማንኛውም አለመግባባት ወደ ጸጥታ ችግር እንዳያመራ በሚል ለተወሰነ ጊዜ ድጋፍም ሆነ የተቃውሞ ሰልፍ መከልከሉን የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌትናንት ጀኔራል ታደሰ ወረደ ባለፈው ሳምንት እሁድ ማስታወቃቸው ይታወሳል። የምርጫ ቦርድ እውቅና ያልሰጠው ይህ ጉባኤ ህወሀት በፕሪቶሪያው የሰላም ስምምነት መሰረት የገባው ግዴታ በተጨባጭ ተግባር የደመሰሰበት ነው ብለዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉም የትግራይ ህዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉም አካሄዱን የኮነኑት ሚኒስትሩ የመጨረሻው የጥፋት መንገድ ነው፣ ለዚህም ደግሞ ብቸኛው ተጠያቂ ራሱ ይሆናል ብለዋል። ጉባኤው ለብዙሃን መገናኛ ዝግ ሲሆን በረፍት ሰዓት ከጉባኤው ተሳታፊዎች አስተያየት ለማካተት የተደረገው ጥረት ለጊዜው አልተሳካም። የህወሀቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአሁን በፊት ጉባኤ ማካሄድ ጦርነት አያመጣም ሲሉ ገልጸው ነበር። ጠቅላላው ጉባኤው የሚረዳን ውስጣችን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሂደውና ቦርዱ ጠቅላላው ጉባኤው ካልተቀበለው ድገሙና አካሄዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ማለታቸው ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም አሁን ደግሞ ወደ አፍሪካዊቷ አገር ዚምባብዌ እናመራለን። ዚምባብዌ በቅርቡ የተከሰተውን የኮሌራ ወረርሽኝ መቆጣጠሯን አስታውቃለች። ዚምባብዌ ላለፉት 18 ወራት ገደማ ሲዛመት የቆየውን የኮሌራ ወረርሽኝ መቆጣጠሯን የአገሪቱ ባለስልጣናት አውጀዋል። የሕብረተሰብ ጤና ባለሙያዎች ግን የውሃ ወለድ በሽታን ያስከተለው ሁኔታ አሁንም እንዳለ መሆኑን፣ አስቸኳይ ትኩረት እንደሚያስፈልገው ይናገራሉ። ኮሎምበስ ማቡንጋ ከሀራሬ ተከታዩን ዘገባ ልኳል። እንደሚከተለው ይቀርባል ባለፈው ዓመት የካቲት ወር የጀመረውን የኮሌራ ወረርሽኝ ስትታገል የቆየችው ዚምባብዌ ባለፈው ሐምሌ ወር ለበሽታው መጋለጡ የተመዘገበ አንድም ሰው አለመኖሩን ካስታወቀች በኋላ ሁሉም ነገር ነፃ ነው ተብሏል። ለበሽታው የተጋለጠ ሰው መኖሩ ለመጨረሻ ጊዜ የተመዘገበው በሰኔ ወር ነበር። ወረርሽኙ በተከሰተበት ወቅት በአገሪቱ 34549 ሰዎች ለበሽታው ሳይጋለጡ እንዳልቀሩ የተመዘገበ ሲሆን ከ700 በላይ ሰዎች ሞተዋል። ዳግላስ ሞምቤሾራ የዚምባብዌ የጤና ጥበቃ ሚኒስትር ናቸው። በእርግጥ ይህምን ማለት ነው። እንደ መንግሥት ያደረግነው ጣልቃ ገብነት የምንፈልገውን ውጤት አስገኝቷል ማለት ነው። ያም ማለት ኮሌራን በቁጥጥር ስር መዋላችንን ማረጋገጥ ነው። ልንሰራባቸው የሚገቡ ሌሎች ጉዳዮችም አሉ። ምክንያቱም ችግሯውንም በማኅበረሰብ ውስጥ አለ። በዚምባብዌ የማኅበረሰብ አቀፍ የጤና ጥበቃ ቡድን ሥራ አስፈጻሚ ኢታይ ሩሱኬ ድርጅታቸው ከኮሌራ ነጻ የሆነች አገር የሚለውን ዜና በደስታ ቢቀበሉም ብዙ ሥራ መሰራት እንዳለበት ይናገራሉ። ስለህመሙና ማስቀረትና መከላከል እየተቻለ ስለሚፈጠረው አላስፈላጊ የህይወት መጥፋት ትልቅ ስጋት ነበረን። እንደ አውሮፓውያን አቆጣጠር ከ2008 እስከ 2009 በተከሰተው የኮሌራ ወረርሽኝ ውድመት ያጋጠማት ሀገር እንደመሆናችን መጠን ከዚያና ከተከተለው የተማርን አይመስልም። እንደ አውሮፓውያን አቆጣጠር ከ2008 እስከ2009 የተከሰተው የኮሌራ ወረርሽኝ በውሃና በንጽህና መሰረተ ልማት ላይ መዋለ ንዋይ ማፍሰስ አስፈላጊ መሆኑን አመላካሽ ነበር። እንደ ኤሮፓ አቆጣጠር ከ2008 እስከ2009 በተከሰተው ወረርሽኝ ዚምባብዌ ውስጥ 98592 ሰዎች ለበሽታው የተጋለጡ ሲሆን 4288 ሰዎች ሞተዋል ሲሉ የአገሪቱ መንግስትና የዓለም ጤና ድርጅት ተናግረዋል። በዚምባብዌ የዓለም ጤና ድርጅት ተወካይ ዶክተር ደስታ ጥሩነ ለቪኦኤ እንደተናገሩት የወረርሽኙ መጥፋት ማለት አገሪቱ አሁን በሌሎች የጤና ችግሮች ላይ ማተኮር ትችላለች ማለት ነው ብለዋል። የሚከተለውን ግን ያከሉት ወዲያውኑ ነበር። ለኮሌራ ስርጭት አስተዋጽኦ ያደረጉ ዋና ዋና ነገሮች አሁንም በስርጭት ላይ ናቸው። እነዚህም የንጹህ ውሃ አቅርቦት፣ የንጽህና መጠበቂያ ተቋማትና ንጽህና አጠባበቅ እንዲሁም በሕብረተሰቡ መካከል ያሉ አንዳንድ የተሳሳቱ አመለካከቶች ስርጭት ይጨምራሉ። ስለሆነም የኮሌራ በሽታ ስርጭት ከፍተኛ ተጋላጭ ለሆኑ ማኅበረሰቦች የውሃ አቅርቦት ቅድሚያ ሊሰጠው እንደሚገባ ሁሉ እነዚህን ጉዳዮች ለመፍታት ቅድሚያ በምንሰጣቸው ነገሮች ላይ ማተኮር አለብን። በተጨማሪም ይህ ወረርሽኝ በቅርብ ጊዜ ውስጥ ዳግም እንዳይከሰት መንግሥት በእነዚህ ከፍተኛ ስጋት ውስጥ ባሉ ማኅበረሰቦች ላይ ትኩረት ሰጥቶ መሥራት አለበት። በሌላም በኩል ድንበር የለሽ ዶክተሮች ኮሌራን ማጥፋት ለዚምባብዌ ትልቅ ድል ቢሆንም ወደፊት ወረርሽኞችን ለመከላከል የበለጠ መሰራት እንደሚቻል ያምናል ብሏል። የዶክተሮቹ ቡድን የኮሌራ ክትባቶችን በወቅቱ ማግኘትና ዚምባብዌ በውሃ ንጽሕናና በንጽህና መሰረተ ልማቶች በከተማና በገጠር ማህበረሰቦች ውስጥ ኢንቨስት ማድረጉን በማረጋገጥ መካከል ሚዛናዊነት እንደሚያስፈልግ ተናግረዋል። በምህጻረ ቃል ኤም ኤስ ኤፍ ተብሎ የሚታወቀው ቡድን ከዚምባብዌ መንግስትና ከተባበሩት መንግስታት ድርጅት ጋር በመሆን የኮሌራ ስርጭትን ለመቆጣጠር አብረው ከሰሩ ግብረ ሰናይ ድርጅቶች አንዱ ነው። በዚምባብዌ ዋና ከተማ ሀራሬ መኪናዎችን በሚያሽከረክሩበት ወቅት ህዝቡ ባልተሰበሰበና በዝንብ በተበከሉ የቆሻሻ ክምር ውስጥ ሲራመድ ማስተዋል ይቻላል። ጥገና በሚያስፈልጋቸው የፍሳሽ ማስወገጃ ቱቦዎች ምክንያት በአንዳንድ ቦታዎች በየመንገዱ ፍሳሽ ይስተዋላል። በአንዳንድ አካባቢዎች ለቤት ውስጥ ስራዎችና ለመጠጥ የሚሆን ንጹህ ውሃ ለቀናት ባለመኖሩም ነዋሪዎች ቅሬታቸውን ይገልጻሉ። አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመጣለን። በእጩው ፕሬዝደንት ካማላ ሃሪስ ላይ የተነጣጠሩ የጾታና ዘር ዘር ተኮር ትችቶችን ይመለከታል። በዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ ላይ ጾታቸውንና የዘር ግንዳቸውን መሰረት ያደረጉ ትችቶች ሲሰነዘሩባቸው ይሰማሉ። ተቺዎቹ በነጻው ዓለም በግልጽም ሆነ በተዘዋዋሪ ከሁሉም ከፍተኛ የሆነውን የስልጣን ቦታ ሴት ልትይዘው አትችልም ሲሉ ሃሪስ ለፕሬዚደንታዊ ምርጫ የሚያደርጉትን ፉክክር ይኮንናሉ። የጾታዎች ጉዳይ ምሁራን ደግሞ እነዚሁ የካማላ ሃሪስ ነቃፊዎች ከሴትነታቸው በተጨማ በዘር መሰረታቸውን ላይ ያነጣጠረ ጥቃት እየሰነዘሩባቸው መሆኑን ይናገራሉ። የአኒታ ፓውልን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች። ለከፍተኛው የሀገሪቱ የስልጣን መንበር እየተወዳደሩ ያሉት ምክትል ፕሬዚደንት ካመላ ሃሪስ በፍቅር ታሪካቸው፣ በአለባበሳቸው፣ ለየት ባለው አሳሳቃቸው ጭምር ሳይቀር ጾታዊ የሆኑ የቃላት ጥቃቶች ሲወርዱባቸው ይሰማል። በጉዳዩ ላይ አስተያየታቸውን የሰጡ አዋቂዎችም እነዚህ በእሳቸው ላይ የሚሰነዘሩት ጥቃቶች ሴቶችን ከወንዶች አሳንሶ የማየት አይነተኛና የኖሩ መገለጫዎች እንደሆኑ ይናገራሉ። ሃሪስም ቢሆኑ ለእነዚህ በአሜሪካ ሴት ለመጀመሪያ ጊዜ ለፕሬዝደንትነት ከተወዳደረችበት ከአንድ ምዕተ ዓመት በላይ በፊት ጀምሮ ሲሰነዘሩ ለኖሩ ጥቃቶች ፈጥነው አጸፋ ከመመለስ ወደኋላ አላሉም። ምሁራኑ ግን ለካመላ ሃሪስ ሌላ የማይቀር ፈታኝ ጉዳይ እንዳለ ይናገራሉ። እሱም ከተለያዩ የዘር መሰረቶች የመጡ መሆናቸው ነው። የሪፐብሊካን ፓርቲ ውጪው ፕሬዝደንታዊ ተፎካካሪ ዶናልድ ትራምፕ በፊት እንግዲህ የዘር መሰረታቸው ህንዳዊ ነበር። እሳቸውም በዘር ህንዳዊ እንደሆኑ ብቻ ነበር የሚናገሩት እስከ ተወሰኑ ዓመታት ድረስ ማለትም፣ ወደ ጥቁርነት ከመቀየራቸው በፊት። እኔ ጥቁር መሆናቸውን አላውቅም ነበር። አሁንም በጥቁርነት ለመታወቅ ይፈልጋሉ። ስለዚህ እኔ አላውቅም፣ ህንዳዊ ናቸው ወይስ ጥቁር ናቸው? በጆርጅ ታውን ዩኒቨርሲቲ የመንግስት አስተዳደር ፕሮፌሰር እና የሴቶችና የፆታዎች ጉዳይ ክፍል ዳይሬክተር የሆኑት ናዲያ ብራውን የሚከተለውን አስተያየት ሰጥተዋል። ሚሶጂንዋር የሚባለው በጥቁር ሴቶች ላይ በጾታቸውም በዘራቸውም የሚሰነዘር አስቀያሚ ጥቃት ሲሆን መሰረቱ ደግሞ ስለ ጥቁር ሴቶች ያለው አሉታዊ አመለካከት ነው። የነጭ ወንዶች የበላይነት የሚያቀነቅኑ ወግና ስርዓቶችን አያከብሩም ከሚለው አስተያየት ጋርም የተያያዘ ነው። ስለነዚህ በካመላ ሀሪስ ላይ ክንዋኔያቸውን ሳይሆን በግል ማንነታቸው ላይ ስለሚያነጣጥሩ ጥቃቶች ታዲያ አጥብቀው የሚቃወሟቸው ሪፐብሊካኖች ሳይቀሩ ለማስረዳት ሲሞክሩ ተስተውለዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤው ማይክ ጆንሰን ይሄ የካማላ ሃሪስን በግል ዘራቸውንም ሆነ ጾታቸውን የሚመለከት ጉዳይ አይደለም። በምንም አይነት ከዚያ ጋር ምንም ግንኙነት የለውም። ምሁራኑም ሴቶች በኅብረተሰብ ውስጥ ያላቸውን የኖረውን ሚና ይዘው መቆየት አለባቸው የሚለው አስተሳሰብ ብዙ ደጋፊ እንዳለው ነው የሚናገሩት የሴቶች ሚና መሆን ያለበት የቤት አስተዳዳሪነት እናትነትና አጋዥነት ነው የሚል ንቅናቄ በኢንስታግራም እየተዘዋወረ መሆኑንም ላብነት ይጠቅሳሉ። በአንዳንድ መራጭ ሴቶች አመለካከት ግን ጾታን መሰረት አድርገው የሚሰነዘሩ ጥቃቶች፣ አስቂኝ የአላዋቂ አስተሳሰቦች ናቸው። የካሊፎርኒያ ነዋሪዋ መራጭ ሳሊና ስናሽ የሚከተለውን አስተያየት ሰጥተዋል። ይሄ ሰዎችን በጾታቸው የማበላለጥ ጉዳይ ነው። ወንዶች ብቻ ካልሆኑ የሚሉ ሰዎች የሚያደርጉት ነገር ነው። ሚስ ክሊንተን በተወዳደሩ ጊዜም ይህን ሲሉ ነበር። የማይሆን ነገር ነው። ሴት ነች እኮ የወር አበባዋ ሲመጣ ጦርነት ብትከፍት ሲሉ ነበር። የጆርጅታውን ዩኒቨርሲቲዋ ፕሮፌሰር ናርዲያ ብራውን በበኩላቸው ትራምፕ በካመላ ሃሪስ ላይ የግል ማንነታቸውን በሚመለከት ነቀፌታ የሚያወርዱባቸው በክርክር መድረክ ላይ ሊጋጥሟቸው ስለሚፈሩ ነው ይላሉ። ባለፉት ቀናት ዶናልድ ትራምፕ እና ካመላ ሃሪስ እንደ አውሮፓውያን የዘመን አቆጣጠር በመጪው መስከረም አስር ቀን ሊካሄድ ከታቀደው ክርክር ሊወጡ እየሞከሩ ነው በሚል ሲወነጃጀሉ ተሰምተዋል። ትራምፕ ቀድመው ከዚያ ይልቅ እሳቸው በሚወዱት የዜና አውታር ላይ መስከረም አራት ቀን እንከራከር የሚል ሀሳብ አቅርበዋል። ፕሮፌሰር ናዲያ ብራውን እንዲህ ይላሉ። ምናልባት ትራምፕ ይህን ማድረጋቸው ብልጥ የሆኑ ይመስለኛል። ምክንያቱም ካማላ ሃሪስ አቃቤ ሕግ የነበሩ ሰው ናቸው። ምን አይነት ሰው እንደሆኑ ክርክር ላይም ክንዋኔያቸውን አይተናል። ስለዚህ በብዙ ሰዎች እምነት ዶናልድ ትራምፕን በክርክር ድራሻቸውን ነው የሚያጠፉት። የአሜሪካ ሴቶች የመምረጥ መብታቸውን ከተቀዳጁበት እንደ አውሮፓውያን አቆጣጠር ከሺ ዘጠኝ መቶ ሃያ ጀምረው በሀገራቸው ፕሬዝደንታዊ ምርጫዎች ያላቸው ሚና ከፍ እያለ ሄደዋል። የምሽቱን የመጀመሪያ አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የታሰሩ ጋዜጠኞች ፍትህ እንዲያገኙ የመገናኛ ብዙሃን ባለሙያዎች ማህበር ጥሪ አቀረበ የሚለው ይሆናል። የተራዘመና የተወሳሰበ የፍትህ ሂደት የታሳሪ ጋዜጠኞችን መብት አደጋ ላይ የጣለ ነው ያለው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በእስር ላይ ያሉ ጋዜጠኞች ፍትህ እንዲያገኙ ጥሪ አቅርበዋል። የመገናኛ ብዙሃን ባለሙያዎች ማህበሩ ከሰሞኑ በተለያዩ ማረሚያ ቤቶች በመገኘት በእስር ላይ ያሉ ጋዜጠኞችን አያያዝ መመልከቱንና ከታሳሪዎች ጋር መነጋገሩን አስታውቋል። ማህበሩ አያይዞም በመላ ሀገሪቱ ባለው የፖለቲካ መንፈስ ሳቢያ የጋዜጠኞች ደህንነትና ምቹ ያልሆነው የጋዜጠኝነት ምህዳር አጣብቂኝ ውስጥ መግባቱን ገልጾ ለማሻሻል ጥረት እንዲደረግ ጥሪ አቅርበዋል። ሀብታሙ ስዩም በጉዳዩ ላይ ቀጣዩን ዘገባ አሰናድተዋል። ኢትዮጵያ ውስጥ የሚገኙ የመገናኛ ብዙሃን ባለሙያዎችን መብትና ክብር ማስጠበቅ ዋነኛ ዓላማ መሆኑን የሚገልጸው ኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር አመራሮቹ ነሐሴ አምስት ቀን 2016 ዓ.ም ም በቃሊቲና ቂሊንጦ ማረሚያ ቤት የሚገኙ ታሳሪ ጋዜጠኞችን መጎብኘታቸውን ይፋ አድርጓል። የማህበሩ አመራሮች በእስር ከሚገኙት ጋዜጠኞች ጋር በነበራቸው ቆይታ ታሳሪዎቹ በማረሚያ ቤት ውስጥ ባለው አያያዝ ዙሪያ ቅሬታ ባይኖራቸውም በቁጥጥር ስር ከዋሉበት አፍታ ጀምሮ ግን ለተለያዩ መብት ጥሰቶች መዳረጋቸውን ስለመግለጻቸው ማህበሩ ያስረዳል። ጋዜጠኛ መርሻ ጥሩ ነህ የማህበሩ የህዝብ ግንኙነት ኃላፊ ነው። በተደጋጋሚ የክሶች መለዋወጥ እንዳጋጠማቸው ነግረውናል። እንግዲህ መጀመሪያ ላይ ለመግለጽ እንደሞከርኩት የያዙ ወከባ እንደተፈጸመባቸው፣ ጥቃት የሚመስል ነገር እንደተፈጸመባቸው የነገሩን በእስር ላይ የሚገኙት ጋዜጠኞች ደርሰው ብናል ካሉት የመብት ጥሰቶች መካከል አንዱ ከፍርድ ሂደቱ ጋር የተገናኘ መሆኑንም የህዝብ ግንኙነት ኃላፊው ያነሳል። ጋዜጠኞች ከሙያቸው ጋር የተያያዘ ጥፋት በሚገኝባቸው የሚዳኙባቸው የቀደሙ አግባብነት ያላቸው ህጎች ያሉ ቢሆንም በጸረ ሽብር ህጉ ስር ተከሳሽ መሆናቸው ግን በአፋጣኝ ፍትህ የማግኘት መብታቸውን እንደጎዳው ቅሬታ ማቅረባቸውንም ያክላል። የቀረቡባቸው ክስ የሽብር ወንጀል ነው። ነገር ግን በምርመራ ወቅት ወይም ደግሞ አቃቢ ህግ እያቀረበ ባለው የክስ ዝርዝር ላይ የሚወነጀሉበት ወይም የቀረበ የክስ ዝርዝር የሚያስረዳው እንደዚህ አይነት ሚዲያ ላይ እንደዚህ ብላችኋል የሚል ክስ ነው። ይሄ ደግሞ ቅድም በጠቀስኩት የመገናኛ ብዙኃን አዋጅ መሰረት ጋዜጠኞች በሚዲያ ላይ በሰሩት ወይም ባደረጉት ንግግር ወይም በሰሩት ስህተት ከተጠረጠሩ የሚሰጣቸው የህግ ክልል አለ። በዛ ልክ ነው በህግ ጉዳያቸው መታየት ያለበት። ነገር ግን ከዛ ባፈነገጠ ሁኔታ፣ ህግና ስርዓትን ባልተከተለ ሁኔታ የፖለቲካ እስረኛ ሰለባ ሆነናል የሚል ነገር ነው ያቀረቡልን። እኛም እንግዲህ እንደ ማህበር አይጠየቁ፣ አይከሰሱ ወይም ደግሞ አይታሰሩ የሚል አቋም የለንም። የኛ እንደ ማህበር መርሃችን ማንም ሰው ጋዜጠኛ የሚሆኑ ሌላው ሰው እኩል ነው። ካጠፋ ይጠይቃል፣ ይከሰሳል፣ ይታሰራል። ነገር ግን በህግና በህግ ስርዓት ብቻ ነው መሆን ያለበት የጋዜጠኞችም የተሰጣቸው በመገናኛ ብዙኃን አዋጅ በህገ መንግስቱም በሌሎች የሀገሪቱ ህጎች መሰረት የሰጣቸው መብት መጠበቅ መቻል አለበት ነው አሁን የኛ ጥያቄ። ኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር በእስር ላይ የሚገኙ ጋዜጠኞች ፍትህ እንዲያገኙ ጥሪ አቅርበዋል። ከአሁኑ ጥሪው ጎን ለጎን በሀገሪቱ ውስጥ ያለው ነባራዊ ሁኔታ በጋዜጠኞች ደህንነት ላይ ከደቀነው ነው አደጋ አንጻር ኢትዮጵያ መንግስትን ጨምሮ ሁኔታውን ሊያሻሽሉ የሚችሉ ተግባራት በሁሉም ዘንድ ሊተገበሩ እንደሚገባ አሳስበዋል። የማህበሩ የህዝብ ግንኙነት ኃላፊ መርሻ ጥሩነህ በድጋሚ እስር ላይ ያሉ ጋዜጠኞች ብቻ አይደለም፣ እኛ የሚገደል በተለያዩ ሀገሪቱ አካባቢዎች ላይ ጋዜጠኞች ይታሰራሉ፣ ይዋከባሉ፣ ይሰወራሉ፣ ይደበደባሉ። ይህ ብቻ አይደለም፣ በርካታ ጋዜጠኞች ከሀገር እየተሰደዱ ነው። በተለይ ባለፉት ሁለት ሶስት አመታት እንግዲህ ኢትዮጵያ በዓለም አንድ ጋዜጠኛ ያልታሰረባት ሀገር ተብላ በሁለት ሺ አስራ ዘጠኝ የዓለም የፕረስ ቀንን ካከበረች በኋላ በሌት እየተሸረሸ ሄደ የመጣው ነገር በጣም አሳሳቢ ነው። በተለይም ባለፈው አንድ አመት ብዙ ጋዜጠኞች ከሀገር ተሰደዋል። የመንግስት ወይም የህዝብ ሚዲያዎችን ጨምሮ እዛ ላይ የሚሰሩ ጋዜጠኞችን ጨምሮ። ስለዚህ ወከባ የሚመስለው ሚዲያዎችን፣ የሚዲያ ባለሙያዎችን ማዋከብ የሚመስለው ነገር እንዲቆም ጥሪን ያቀረብ ነው። በጋዜጠኞች ግላዊ ደህንነትና መብቶች ላይ ከተጋረጡት ስጋቶች ባሻገር ለነጻ ጋዜጠኝነት ስራ አዳጋች እየሆኑ መጥተዋል ላለው ምህዳርም መፍትሄ ሊዘየድ እንደሚገባ ማህበሩ አሳስቧል። ሀገራችን በርካታ የፖለቲካ ከፍ ዝቆች ውስጥ ያለፈች ነው። በዚህ መካከል የሚዲያው ምህዳር እየጠበበ ነው ያለው። ይሄ ነገር ደግሞ ሀገራችን ያለችበትን ችግር ለመፍታት ካስፈለገ ሚዲያውም ነፃ መሆን መቻል አለበት። በነገራችን ላይ ያ ማለት ከመንግስትም ከፖለቲካ ኃይሎችም ውግንና ነፃ ሆኖ ውግንናው ለህዝብ፣ ለእውነት እና ለሀገር ብቻ ሆኖ መስራት መቻል አለበት። አሁን እያየን ያለው ነው ግን የህዝብ ሚዲያዎች ግብራቸው የመንግስት እየሆነ ነው። ደግሞ በሌላ በኩል የግል ሚዲያዎች የሚባሉት ደግሞ ለሆነ የፖለቲካ ኃይል ውግንና እያሳዩ የሀገርና የህዝብ ጥቅም ወደ ጎን እየተተወ ያለበት ሁኔታ አለ። ያ ማለት በጣም በገለልተኝነት የሚሰሩ ሚዲያ ተቋማት የሉም ማለት አይደለም። ለምሳሌ የእናንተ ሚዲያ ጨምሮ ምንም እንኳን መሰረታቸው የውጭ ቢሆንም የሀገራችን ውስጥ የሆኑ ሚዲያዎችም በነጻነት የሚሰሩበት ሁኔታ አለ። ያ ማለት በገለልተኝነት ለማለት ፈልጌ ነው። ሰው ሁሉም ባለድርሻ አካል ይህንን ነገር አስቦበት የሚዲያ ምህዳሩን ነፃ ማድረግ እንደ ሀገር ከገጠመን ችግርም ለመውጣት አንዱ you <laughs> ሊሰሱኑ ብሎ መታሰብ አለበት። ሀገር አቀፍና ዓለም አቀፍ የሰብአዊ ተቋማት እንዲሁም የመብት ተሟጋች ድርጅቶች ኢትዮጵያ ውስጥ ጋዜጠኞች ላይ ያነጣጠሩ ፍትሐዊነት የጎደላቸው ተግባራትና የመብት ረገጣዎች አሳሳቢነታቸው እየጨመረ መምጣቱን ሲገልጹ ሰንብተዋል። ለማሳያነት ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ኢትዮጵያ ውስጥ ስምንት ጋዜጠኞች በእስር እንደሚገኙና ከ2020 የጎርጎሳውያኑ ዘመን ወዲህ 54 ያክሉ ጋዜጠኞች ከሀገር ለቀው መሰደዳቸውን በቅርብ ወራት ሪፖርቶቹ ላይ ገልጸዋል። በዚህ ዘገባ ውስጥ የኢትዮጵያ መንግስት ባለስልጣናትን ምላሽ ለማካተት በተለይ ለመንግስት ኮሚኒኬሽን አገልግሎት ኃላፊዎች ተደጋጋሚ የስልክ ሙከራ ብናደርግም ለዛሬው አልተሳካም። ጥረታችንን እንቀጥላለን። ይሁንና ከዚህ በፊት ለስር ከተዳረጉ ጋዜጠኞች ጋር በተገናኘ ለሚቀርቡ ጥያቄዎች ጋዜጠኞች በሙያቸው ምክንያት ሳይሆን የሀገሪቱን ሕጎች በሚጥሱ ወንጀሎች ውስጥ ተሳትፎ በመገኘታቸው በቁጥጥር ስር እንደዋሉ ባለስልጣናት ሲናገሩ ተሰምተዋል። አንዳንድ ጋዜጠኞች በተከሰሱባቸው መዝገቦች ውስጥ ጋዜጠኞቹን ለስር ያበቃቸው ምክንያት ተጠቅሷል። ለአብነት ዳዊት በጋሻው፣ ገነት አስማማው እንዲሁም ጎበዜ ሲሳይ የተባሉ በተለያዩ የዜናና መረጃ አውታሮች ላይ ባላቸው ተሳትፎ የሚታወቁ ግለሰቦች በተከሰሱበት የነ ዶክተር ወንድሰን አሰፋ መዝገብ ላይ አቃቢ ህግ ተከሳሾቹ የፖለቲካና የርዕዮት ዓላማ ለማራመድ በማሰብ ሀገሪቱን እያስተዳደረ ያለውን መንግስት ወታደራዊ ስልትና ስትራቴጂ በመንደፍ የአማራ ክልል የሚዋሰንባቸው መንገዶችን በመዝጋት ህዝብን ማሸበርና መንግስትን አስገድደው ከሥልጣን ለማውረድ ሞክረዋል የሚሉ የሽብር ተግባር ድርጊቶችን ጠቅሰው በክሱ ላይ ማስፈሩ ይታወሳል። ተከሳሾቹና ጠበቆቻቸው ግን ክሶቹን ተቃውመው መከራከራቸው ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮች በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ሬዲዮ ስርጭት ነው። ከዚህ በመቀጠል ኢትዮጵያውያን በአሜሪካ ፕሮግራማችን ይቀርባል። በአሜሪካና በኢትዮጵያ የጤና ዘርፍ ውስጥ የአገልግሎቱን እያስፋፋ ያለው ተድላ አምቡላንስ አቶ ሳሚ ካሳይ ተድላ ኑሯቸውን በአሜሪካ በማድረግ በሕክምና ትራንስፖርት ዘርፍ ተሰማርተው የሚገኙ ኢትዮጵያዊ ናቸው። በሪችመንድ ቨርጂኒያ የጀመሩት ድንገተኛ ላልሆኑ የሕክምና አገልግሎቶች የአምቡላንስ አገልግሎት የሚሰጠው ድርጅታቸው ዘጠኝ ዓመታትን ያስቆጠረ ሲሆን በአሁኑ ወቅት አገልግሎቱን ወደ አላባማና ሰሜን ካሮላይና እያስፋፉት መሆኑን ይናገራሉ። ከአርባ በላይ ኢትዮጵያውያን በድርጅታቸው ውስጥ አብረዋቸው እንደሚሰሩም አቶ ሳሚ ገልጸዋል። በኢትዮጵያም ድርጅቱን ተድላ አምቡላንስ በሚል ሰይመው በአዲስ አበባ አገልግሎት መስጠት መጀመራቸውን ያስታወቁት አቶ ሳሚ ካሳይ ተድላ ወደ ሌሎች የሀገሪቱ ከተሞችም እያስፋፉት እንደሚገኙ አመልክተዋል። አስማማው አየነነው ያነጋገራቸው እንደሚከተለው ይቀርባል። እሺ በጣም አመሰግናለሁ። በአሜሪካ ድምፅ አድማጆቻችን ስም ለዚህ ቃለ መጠየቅ ፈቃደኛ ስለሆኑልኝ በመጀመሪያ በምን ስራ ላይ እንደሰማሩ ነግረውን ብንጀምር። አመሰግናለሁ እኔ ሳሚ ካሳይተን ለባያለው በድንገተኛ ያልሆኑ የህክምና አገልግሎት ትራንስፖርቴሽን ላይ ይገኛለው። አሜሪካ ተላ ትራንስፖርቴሽን ይባላል። ኢትዮጵያ ላይ ደግሞ ተላ አምቡላንስ። በድንገተኛ እና ድንገተኛ ያልሆኑ በሁለቱም ኢትዮጵያ ላይና ከኢትዮጵያ ደግሞ ሌላው ክፍለ ሀገሮች ላይ እየተሰማራ እንገናኛለን። እስኪ አገልግሎቱ እንዴት ጀመራችሁት? ይህን ለመጀመር ምን አነሳሳውት? አሜሪካ ከኤሮፕ ሙ እንዳለ እንደመጣሁኝ ሪችሞንድ የሚባል ቦታ ቨርጂኒያ ላይ ነበር የመጣሁት። በዛን ጊዜ በታክሲ ካምፓኒ ነበረ ሜዲካል የሚነሳው አንዳንድም ነበሩ ሜዲካል ላይ ከዛ አንድ መኪና ገዝቼ ካምፓኒዎች ጋር ሆኜ በራሴ መኪና መስራት ጀመርኩኝ። ከዛ ተነስቼ ነው ኢንተረስት ሞር ደግሞ በአረጋያን ላይ በኦቲስቲክ ላይ እና ዳያቤቲክ ላይ ስለሚሰሩ የነበሩ ስናነሳቸው ሰዎችን ስናቅ ህመማቸውን ያላቸው የትራንስፖርቴሽን ችግር ከመገንዘብ ለምን ትራንስፖርቴሽን ሙሉውን ስትሬቸር እና ውልቸር የሚያጠቃልል ምንድን ነው ብዬ ሳጠና ነው ወደ ሜዲካል ወደ ድንገተኛ የትራንስፖርቴሽን ካምፓኒ መሆን እንዳለበት የነገሩኝ። ከዛ ተነስኬ ነው ራሴን ከሶስት መኪና ጀምረ የጀመርኩት። ድርጅታችሁ ስንት ዓመት ሆኖ ማለት ነው አገልግሎት መስጠት ከጀመረ በዚህ መስራ ከተሰማራችሁ? መጀመሪያ ሪችመን በነበርኩበት ጊዜ የሚላሉ የሚባሉ ካምፓኒዎች ነበሩኝ። አሁን ከዛ አካባቢ በመራቅ ወደ ሌላ ሄጄ ተላ የሚባል ተላ ሜዲካል ትራንስፖርቴሽን፣ ተላ ኮርፖሬሽን እና አሁን ደግሞ በኖርስ ወደ ሌላ ስቴት ወደ አላባማ እያሰፋን ነው ተላ ቪ አይ ፒ የሚለው ላይ ተስፋፍተናል። ዘጠኝ አመት አካባቢ ሞልቶኛል። በጠቅላላ ከሪችመንድ ጀምሮ ሪችመንድም እንደዚሁ ጓደኞች፣ እህቶቼ ካምፓኒ ይዘውት ሉሲንም ሚሚ የሚባለው ቀጥለዋል። ትልልቅ ካምፓኒዎች ናቸው እነሱም ያክል ይሄደናል። በዚህ ዘጠኝ አመት በዋናነት የሚሰጣቸው አገልግሎቶች ምን ምን ናቸው? ምን ያክልስ በሰዎች በድርጅታችሁ ውስጥ አብረው እየሰሩ ይገኛሉ? በአሁኑ ወቅት አገልግሎቹ የማንኛውም ና ውዳት ወይም በሕክምና የጤና ሰርቪስ የሚያስፈልገው ሰው ሁሉ ነው ነው የምንሰጠው ማለትም በአሜሪካ ሄልዝ ኢንሹራንስ ላይ የሚካተቷሉ ብዙዎቹ ምንድናቸው? እነሱም ሪሃብ የሚሄዱ ሰዎች አሉ፣ ዳይላስ የሚሄዱ ሰዎች አሉ፣ ኦቲስቲክ አሉ፣ አረጋውያን አሉ፣ ደኬር አዳልት ኬር የሚባሉ እንዲሁም የዶክተር አፖይንትመንቶች በብዙ ካታጎሪ በካንሰር፣ በኤች በኤችአይቪ፣ በስኳር፣ በምናም ለትሪትመንት በወርም በሁለት ወርም የሚሄዱ እነሱን እናደርሳለን። አንዳንድ የተለዩ ደግሞ የማርኬት ሾፒንግ የሚሄዱ አቅም የሌላቸው አሉ። ከዛ በተጨማሪ ደግሞ ስትሬቸር ላይ ላይ ዊልቸር ላይ ያሉ ከአንድ ቦታ ወደ አንድ ቦታ ለህክምናም ሆነ ለማንኛውም ቀጠሮ ሲሄዱ የዚህ ኢንሹራንሳቸው ከበር ባደረገው በሰጠን መሰረት እነሱን በየትኛውም መልኩ ከአንድ ቦታ ወደ አንድ ቦታ እንዲደርሱ አገልግሎት መስጠት ነው የኛ ስራ። ምን ያህል ሰዎች ስ በአብሯችሁ እየሰሩ ነው የሚገኙት? ምን ያክል ድርጅቱ እየሰፋ ሄደ? ወደ አስራ አራት ኢንሹራንሶች ከኛ ጋር ይሰራሉ። ሁሉም ማለት ይቻላል ከአንዱ በቀር ሁለት ትልቅ ፕሮቫይደሮች አሉ፣ ሆስፒታሎች አሉ። ሰራተኞች ደግሞ ወደ ሰማንያ አንድ ሰራተኛ በቨርጂኒያ ብቻ አለ። አሁን ደግሞ በአዲሱ በኖርስ ካሮላይና ወደ መቶ ምናምን የሚጠበቅ አለ። ኦልሬዲ ወደ ሀያ ስድስት ሰራተኛ ጀምሯል። ኦልሬዲ ሁለት ወር ብቻ ሞልቶታል። ሁለት መቶም ሶስት መቶ የሚጠበቃል የተባለው ትልቁ ፕሮጀክታችን አሁን ኖርስ ካሮላይና እና አላባማ ነው። በጋራ ከሌሎች ጋር በትብብር ነው የሚሰራው። በዚህ በእናንተ ውስጥ ሳብረ ኢትዮጵያውያንም አብረው እየሰሩ ነው። አዎ ብዙ ኢትዮጵያውያኑ ይቻሉ ከአሁን በፊት በታክሲ ስራ ሲሰሩ ወይም በኦቨር የነበሩ የተሻለ ኢንካም የሚያስገኝ መሆኑን ሲያ- ብዙዎች በተለይ የትራንስፖርቴሽን አገልግሎት ላይ እየነበሩ ግን ስራው እንቅስቃሴ ከጊዜ ጊዜ እየቀነሰ ሲመጣ ከቦታው መኪኖቻቸው ለዚህ አክሰሰሪ አመቺ የሆኑ ስትረቸር ያላቸው ዊልቸር እና ቫን የነበሩ ቀጥታ ገብተዋል። ሌሎችም መኪና ገዝተው የገቡ አሉ በብዛት ወደ አርባ ዘጠኝ አበሾች አሉ በኛ ስር። እንግዲህ የዩናይትድ ስቴትስ የጤና ስርዓት እንደሚታወቀው የላቀ አገልግሎት የሚሰጥ ነው እና እንዲ ይህን ደግሞ ወደ ኢትዮጵያ በማስፋት በኩል እንደዚህ አይነት አገልግሎቶች በዚህ ያሉት እናንተ እየሰጣችሁ ያሉ አገልግሎቶች ወደ ኢትዮጵያ ምንዲሰው በማድረግ በኩል ስ ምንድነው የሰራችሁት ነገር? ከላይ ወደ ሁለት አመት ራሴ በአካል ተገኝቼ ወደ አሜሪካም ሳልመጣ ሁለት ዓመት ተኩል እሱን ከህግ አንጻር ጀምሮ የሜዲካል ትራንስፖርቴሽን የሚል የለምና ከዛ ተነስተን የህግ እንከኖች አጋጥመውን ግን እሱም ከብዙ አካላትና የመንግስት አካላት ጋር እርዳታ አግኝተን ወደ ጥሩ ደረጃ ደርሰን በሁለት ዓመት መኪኖችን አስገብተን የዛሬ ስድስት ወር ስራ ጀምረናል። አሁን አምስት ወር ተኩል ወደ ስድስት ወር ሆኖናል ሰርቪስ መስጠት ከጀመረን። አዲስ አበባ ኤሪያ ላይ መቀሌ፣ ሐዋሳ፣ ድሬዳዋ እና ጅማ ላይ ደግሞ ጥናት አድርገናል። መቀሌ ላይ ሞክረ ነበር። አንዳንድ ከጸጥታም ከአንዳንድ አካባቢ ብዙ ውጤታማ ስላልሆነ የመቀሌዎቹ መኪኖች ወደ አባሳ አሸጋግረ ናቸዋል። ድሬዳዋና ሀረርም እንዲህ ጥናት ጨርሰን አሁን መኪናና ቦታ እየሞከር ነው መቆሚያ ቦታ ጥሩ እየሄደ ነው። ያው በተለይ በተለይ ድንገተኛ ያልሆነ በብዙ ለዶም ስለቆየ ህብረተሰቡ ጥሩ እየሄደ ነው። ግን ከፋዩ ብቻ ስለሆነ ሌላው ማህበረሰብ ይህ ኢንሹራንስ ስለሌለ ጤና እሱ ላይ ትንሽ እንከኖች አሉ። የመክፈል አፎርድ የማድረግ በዋጋም በአንዳንድ ነገሮች እየረዳን እየሄድን ነው። በድንገተኛው ግን ምንም ያክል እስከዚህ ተጨባጭ የምንለዋል ትልልቅ አረጋውያን መርጃ እና የኦቲስቲክ ሴንተሮች ላይ ሞር እየሰራን ነው። ሰዎች ፓርቲፔት እንዲያረጉ ክፍያውን በምን ፈጸም እና እንዴት እንስጣቸው አገልግሎት የሚለው ነው ትልቅ ቁንት ነው። ግን ከሂደት የሚለወጡ ነገሮች ይኖራሉ። እስከዛ ደግሞ የጤና ኢንሹራንስም መድንም ይፈጠሩ ይሆናል እያልን ግን ሆነ መገኘቱ መርጠናል። ዝም ብለን ከማየት ወይም የጤና መድን የለም ብለን ቁጭ ከምንል አገልግሎቱን በተለያዩ መልኩ እየሰጠን ከአሜሪካም ድጎማ እየተደረገበት ካምፓኒ ከመንግስት ጋር የምንሰራበት ነገሮች እያመቻቸን ጥሩ ይሄደናል። ከዚህ በላይ ብዙ ይጠበቃል በእኛ ብቻ ሳይሆን በህብረተሰቡም በመንግስትም ደግሞ የማስታወቅም ድርሻ ተደራሽ እንደዚህ አይነት ካምፓኒ መግባቱን ኢትዮጵያ ጥረት እያደረገ አንዳንድ ማስታወቂያችን በተለያዩ እንትኖች አዌርነት ለመፍጠር እየሞከረ ነው። የመጪው ዘመን ህልማችሁ ምንድን ነው? በቀጣይ ጊዜ የምታስቡት የሚለው እንደ መጨረሻ መውጫ ጥያቄ እናደርገው ኢትዮጵያ ላይ ሙሉ ሁሉም ከተሞች በተጨማሪ ወረድ ብለን ከከተማ የሚበልጥ ወደ ገጠራማ ለመዳረስ ነው የምንሞክረው። በዛ ቦታ ላይ ሁሉም ሰው በፍጥረትና በሰዓቱ ተደራሽ የሰውን ሞት ለመቀነሰው ሕይወት እናስቀጥላለን የሚል ሞት ስላለን በዛ መልኩ ሁሉም ከተሞች የራሳቸውን ሶስትም አራትም አምስት መኪና ለማስቀመጥ ነው። ከዛ ተጨማሪ ሰፋ የማድረግ ሌላ ፕላኖች አድርገናል። ሰው ተደራሽ የራሷቸውን አምቡላንስ ኖሮ አፕ ሲስተም ፈጥረን ለማዳራስ የመጨረሻው በሁለት ዓመት ታርጌታችን ደግሞ ሄሊኮፕተሮችን መንግስት ህግ ሚያወጣዋልና እሱ ከጸደቀ የራሳችንን ሄሊኮፕተር ግን በአደጋም በመኪናም መንገድ እጥረት በሰላም የሚኖረው ነገር ላይ ሄሊኮፕተር ትልቁ አስተዋጽኦ ሊያደርግና ወደዛም ተደራሽ ሆነን ብቁ ሙሉ የድንገተኛና ድንገተኛ ያልሆነ ሰርቪስ ማንኛውም ህሙማን በትራንስፖርቴሽን እጥረት ሞት እንዳያጋጥማቸው ታላቅ ስራና ህዝብን ያካተተ ማህበረሰብን ያካተተ ሁሉንም ተደራሽ ያደረገ ክልልም ማህበረሰብንም ከጠገስ ከተደራሽ የሆነ ሙሉ ስራ ለመስራት በዚህ ሁለት ዓመት ብዙ እንትኖችን ቀርጸን ተነስተናል። ያለን እንግዲህ በጣም አመሰግናለሁኝ። መልካም ምሽት። በጣም አመሰግናለሁኝ እኔ በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 8 2016 ዓ.ም ዝግጅታችንን ነው። ዝግጅታችን አሁንም ይቀጥላል። በደቡብ አፍሪካ የቻይንኛ ተማሪዎች ቁጥር እየጨመረ ነው። የቻይና የኮንፌሽስ ተቋማት በዓለም ዙሪያ የቻይና ቋንቋን ያስተምራሉ። ተቋማቱ የሚሰጡት ትምህርት ቋንቋ ብቻ አይደለም። ከደቡብ አፍሪካ ጆሃንስበርግ ከተማ በብዙ መቶ ኪሎ ሜትሮች ርቆ በሚገኝ ገጠራማ አካባቢ የተከፈተ ትምህርት ቤት የጎበኘችው የአሜሪካ ድምጿ ኬት ባርትሌት ትምህርት ቤቱ የአረንጓዴ ቴክኖሎጂ ትምህርት ከቋንቋ ትምህርት ጋር አቀናጅቶ እንደሚሰጥ ተመልክታለች። ቆንጅት ታየ ለሳምንታዊ አፍሪካ ነክ ርዕሶች ታቀርበዋለች። በዚህ ትምህርት ቤት የሚማሩት ደቡብ አፍሪካውያን ተማሪዎች አዳዲስ ክህሎቶችን እየቀሰሙ ነው። ሺሎ ኪዋቲሲ ማንደሪን ቋንቋ እየተማረ ነው። በቻይንኛ ስዌሲ ሸንጉን ሸንሲ ታይ ባንግሌ ማለት ቻይንኛ መማር በጣም ግሩም ነው ማለት ነው። በዚህ በቫንዳ ዩኒቨርሲቲ የማንደሪን ቋንቋ ትምህርት ይሰጣል። ቻይና በዓለም ዙሪያ ካቋቋመቻቸው በመቶች የተቆጠሩ የኮንፊሸስ ተቋማት ስልሳ ከመቶ የሚሆኑት ያሉት አፍሪካ ውስጥ ነው። ይህኛው ከጥቂት ወራት በፊት የተቋቋመው ትምህርት ቤት ጆሃንስበርግና ኬፕታውን ውስጥ ካሉት ለየት ይላል። ትላልቆቹ ከተሞች እጅግ ርቆ ገጠር አካባቢ በሚገኘው ቫንዳ ዩኒቨርሲቲ የምታስተምረው ዣንዶ በተቋሙ ስለሚሰጡት ትምህርቶች እንዲስትል ታስረዳለች። በኮንፌሽየስ የአረንጓዴ ቴክኖሎጂ ኢንስቲትዩት በዋናነት የቻይና ቋንቋዎችን ማስተማር ላይ እናተኩራለን ከዚያ በኋላ ደግሞ ከቋንቋ ትምህርቱ ጋር ከአረንጓዴ ቴክኖሎጂ የትምህርት ጨምረን እናስተምራቸዋለን። ምህንድስና ሊሆን ይችላል ወይም የፀሐይ ኃይል ቴክኖሎጂም ሊሆን ይችላል። ስለዚህ ቋንቋውን በደንብ መናገር ከቻሉ ወደፊት ደግሞ ወደ ቻይና ሄደው በአረንጓዴ ቴክኖሎጂ ላይ ያተኮረ ትምህርት ለመቀጠል ይችላሉ። የደቡብ አፍሪካ ቫንዳ ዩኒቨርሲቲ የቻይና ቋንቋ ተቋሙን የመሰረተው ከቻይና ሁቤይ የቴክኖሎጂ ዩኒቨርሲቲ ጋር በመተባበር መሆኑን የቫንዳ ዩኒቨርሲቲው ባለስልጣን ታቦ ዲጋኤ እንዲህ ሲሉ አስረድተዋል። የቻይና መንግስት ለመርሃ ግብሩ በሚገባ አስተዋጽኦ እያበረከተ ነው። በአፍሪካ የስትራቴጂያዊ ጥናቶች የቻይና ጉዳይ አጥኚው ፖል ናንቱሊያ እንደሚሉት ቻይና የኮንፊውሸስ ተቋማቷን በሀገሮች ውስጥ ተጽዕኖቿን ለመገንባት ትጠቀምባቸዋለች። በኮንፊውሸስ ተቋማቱ የሚሰጡ የተቀናጁ ትምህርቶች ተቀባዩ አገር ቅድሚያ የሚሰጣቸውን ፍላጎቶች መሰረት ያደረጉ ናቸው። ስለዚህ የሚሰጠው ስልጠና በቋንቋ ላይ ብቻ ያተኮረ አይደለም። ቫንዳ ዩኒቨርሲቲን ብንወስድ ደቡብ አፍሪካ የኃይል ምንጭ ቀውስ ላይ ያለች አገር ናት። ስለዚህ ተቋሙ ለዚያ መፍትሄ ለመስጠት እየሞከረ ነው። ለደቡብ አፍሪካ መንግስት አንዱ ቅድሚያ ትኩረት አድርጎ የያዘውን አረንጓዴ ቴክኖሎጂ ማሳደግ ስለሚቻልበት መንገድ ለመርዳት በመሞከር ላይ ነው። በበርካታ ምዕራባውያን ሀገሮች ዘንድ ግን የቻይና የኮንፊሽየስ ተቋማት የፕሮፓጋንዳ መሳሪያ ተደርገው ይታያሉ። ባለፉት ጥቂት አመታት ብዙዎች የዩናይትድ ስቴትስ ዩኒቨርሲቲዎች ተቋሞቹን ከፌዴራል መንግስት የሚሰጣቸውን የገንዘብ ድጋፍ መቋረጥ ሊያስከትል መቻሉን ጨምሮ በተለያዩ የመንግስት ግፊቶች ምክንያት ዘግተዋል። በሀገሮቻቸው ያሉ የቻይና ትምህርት ተቋማትን የዘጉ የአውሮፓ ሀገሮችም አሉ። እርምጃውን የወሰዱበት አንዱ ምክንያት በአካዳሚያዊ ነጻነት ጣልቃ ይገባሉ፣ መምህራኑን የቻይናን የፖለቲካ ጉዳዮች ከማንሳት እንዲቆጠቡ እስከማድረግም ይደርሳሉ የሚል ነው። የደቡብ አፍሪካ ዩኒቨርሲቲዎች ግን እሱ እኛን አያሳስበንም፣ ውሳኔውን ለተማሪው እንተዋለን ነው የሚሉት። የቫንዳ ዩኒቨርሲቲው ባለስልጣን ታቦ ዲጋሌ ያስረዳሉ። ፖለቲካን በሚመለከት ስለ ዓለም አቀፋዊ ሁኔታዎች የራሳቸው አመለካከት አላቸው። እኛ ስለተለያዩ የዓለም ጉዳዮች ልናሳውቃቸው እንሞክራለን። ከዚያ የትኛው ትክክል እንደሆነ ራሳቸው ይወስኑ። ለደቡብ አፍሪካ ከሁሉም ትልቋ የንግድ አጋሯ ቻይና ስትሆን ተማሪዎቹ የቻይናን ቋንቋ ማወቃቸው የስራ ዕድል ለማግኘት የተሻለ ተፎካካሪነት እንደሚሰጣቸው ተስፋ ያደርጋሉ። ከዩኒቨርሲቲው ተማሪዎች መካከል አንዱ ቲሺሎ ክዋቲሲ ይህንኑ ያስረዳል። የምማረው ዓለም አቀፍ ግንኙነት ነው። ቻይንኛ ከተባበሩት መንግስታት ድርጅት የስራ ቋንቋዎች አንዱ ነው። ስለዚህ በጣም ተፈላጊነት አለው። የስራ አጦች ቁጥር እጅግ ከፍተኛ በሆነባት በደቡብ አፍሪካ ብዙዎች ተማሪዎች የቲሽሎን አመለካከት ይጋሩታል። ከወዲሁ ማንደሪን ቋንቋ ለመማር ወደ ሶስት መቶ የሚሆኑ ተማሪዎች ተመዝግበዋል።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 በኢንስታግራምና ዩቲዩብ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ የአሜሪካ ድምፅ ቪኦኤ የተከበራችሁ አድማጮች ለምሽቱ ያሰናዳ ናቸው። ዝግጅቶች ተጠናቀቁ ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ ናት የፕሮግራሙ ዋና አዘጋጅ ጽዮን ግርማ ፕሮግራሙን በመምራት አብሬያችሁ የቆየው ሳስተናግዳችሁ የቆየሁት ደረጀ ደስታ ነኝ የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ